የጤና ሚኒስቴር ባለፉት 24 ሰዓታት ውስጥ 1969 የኮሮና ቫይረስ ናሙናዎች ምርመራ አድርጎ 108 ሰዎች ቫይረሱ የተገኘባቸው ሲሆን የአንድ ሰው ሕይወትም በቫይረሱ ምክንያት ማለፉን አስታውቋል። የኮቪድ-19 በሀገሪቱ ያለበት ሁኔታ ዙሪያ በሚኒስቴር መስሪያ ቤቱ የኮሚኒኬሽን ኃላፊ የሆኑትን ዶክተር ተገኔ ረጋሳን ኤደን ገረመው አነጋግራቸው ነበር። ውይይታቸው የዛሬውን የኮቪድ-19 የናሙና ውጤቶች ከሚያስረዱበት ይጀምራል። ባለፉት ሀያ አራት ሰዓት ውስጥ በአጠቃላይ የአንድ ሺ ዘጠኝ መቶ ስልሳ ዘጠኝ የላብራቶሪ ናሙና ተወስዶ የላብራቶሪ ማራውትሪክ ደርሰዋል። ከነዚህ ውስጥ እንግዲህ መቶ ስምንት ያክሉ በኮሮና ቫይረስ መያዛቸው ተረጋግጠዋል። እነዚህም በክልል ብታይ ከትግራይ ክልል ሶስት ከኦሮሚያ አራት ቤንሻንጉል ጉሙዝ አንድ አርፋው አራት ጋምቤላ አስራ ሶስት አማራ ሶስት አዲስ አበባ አምሳ ሁለት እና ሶማሌ ክልል ሀያ ስምንት ናቸው። በአጠቃላይ እንግዲህ እስካሁን ያለው መረጃ የሚያሳየው የዛሬውን ጀምሮ በጠቅላላ በኮሮና ቫይረስ የተያዙ ስድስት ሺ ሰባት መቶ ሰባ አራት ናቸው። ከእነዚህ ውስጥ በአጠቃላይ ደግሞ ያገገሙ ወይም የዳኑ ሶስት ሺ ሶስት መቶ አንድ ናቸው። ይሄ ወደ አርባ ስምንት ፐርሰንት አካባቢ የሆነ ከተያዙት ማለት ነው። በአጠቃላይ ደግሞ እስካሁን ለኮሮና ቫይረስ ህይወታቸው ያለፈው መቶ ሀያ ሰው ደርሰዋል። ዛሬውን አንድ ጨምሮ የአጠቃላይ የላብራቶሪ ምርመራ ስንመለከት የማምና ላብራቶሪ ወስዶ የተመረመረላቸው ሁለት መቶ ስልሳ ስምንት ሺህ ሁለት መቶ ዘጠና ሁለት ያክል ነው። እንዲ አሁን ላይ በእጃችን ያለው ጽኑ ህሙማን ሰላሳ አንድ የኢትዮጵያ የጤና ሚኒስቴር ላለፉት ሶስት ወራት ያህል የኮቪድ አስራ ዘጠኝ የናሙና ምርመራዎችን ወደ ውጭ ሀገራት ልኮ ከማስመርመር በመነሳት በሀገር ውስጥ በቀን ከስድስት ሺህ በላይ ናሙናዎችን የመመርመር ደረጃ አቅሙን አሳድጓል። ይሁንና ከባለፈው ሳምንት ጀምሮ የድምፃዊ ሀጫሉ ሁንዴሳ መገደል ተከትሎ በሀገሪቱ የተለያዩ ከተሞች በነበሩ አለመረጋጋቶች ምክንያት የምርመራ አቅሙን ከግማሽ በመቶ በላይ እንደቀነሰው ዶክተር ተገኔ ረጋሳ ይናገራሉ። ያጋጥመው ወቅታዊ ሁኔታ ጋር ተያይዞ ምርመራ ተደራሽነታችን ዝቅ ብሏል። ከዚህ በፊት ከአምስት ሺ እስከ ስድስት ሺ በየቀኑ ናሙናዎች ተወስደው የምርመራ ውጤት ይደርሰን ነበረ እንደ ሀገር አቀፍ። ሰሞኑን ግን ስናይ አጠቃላይ እስከ ሁለት ሺ አንዳንዴ እስከ አንድ ሺህ ስምንት መቶ እስከ አንድ ሺ ሰባት መቶ ዛሬውን ቅድም እንደነገርኩሽ አንድ ሺ ዘጠኝ መቶ ስልሳ ዘጠኝ ደረሰን ያለውና ይሄ የምርመራ ተደራሽነታችን ላይ በተለያዩ ምክንያት ነው ሊሆን የሚችለው። አንደኛ በየደረጃ የተደራጀው የኛ ፈጣን ምላሽ የሚሰጥ ቡድኖች አሉ በየክፍለ ከተማው እና በክልልም በተመሳሳይ መልኩ ያ በተገቢ መልኩ የቤት ለቤት አሰሳም አለ። እሱም መሰባበል ደርሶበታል፣ አንዳንድ ከተሞች ላይ በተለይ የኦሮሚያ አብዛኛ ቦታ ወይም ደግሞ አዲስ አበባን ጨምሮ የመቀዛቀዝ የመገባት በተወሰኑ ቀናት ከስተዋል። ሌላ ደግሞ ህብረተሰቡም ወደ ቤት የመቆየት በተለይ አዲስ አበባ ላይ እኛም ዞር ዞር ብለን አይተን ነበርና ተወሰኑ አንዱ ሶስት ቀናት ቤት የመቆየት ያለመውጣት ወደ ጤና ተቋማትና ወደ ምርመራ ማዕከል የሚላኩ ናሙናዎች በተገቢ መልኩ ተወስዶ በነበረው ሂደት ነበር ማለት አይቻልም። አሁን ግን መሻሻል ቤታ ዶክተር ተገኔ በሀገሪቱ ላይ እየታየ ከመጣው አንጻራዊ ሰላምና መረጋጋት አኳያ በሀገሪቱ ያሉ የምርመራ ማዕከላት ወደ ሙሉ አቅማቸው ተመልሰው የሚንቀሳቀሱበት ሁኔታ ዝግጅት መጨረሻቸውን ገልጸው በተለይም ከፍተኛ የሆነ ግጭትና የህብረተሰብ መሰባሰብ በታየባቸው ክልሎች ላይ የናሙና ምርመራ ቁጥሩን ለማሳደግ መወሰኑንም አስታውቀዋል። አሁን የሰላሙም የጸጥታዊ መረጋጋት ሁኔታ የተሻሻለ ሂደት ትናንትና ጀምሮ ይህንን ከፍ ለማድረግ እና ወደ መደበኛው በሀያ አራት ሰዓት የሚደረጉ የናምና መመራችንም መስመራችንን በፈጠርነው አቅም ልክ ሰዎች የሰርቬላንስ ቲሙ እንዲሁም ደግሞ በየአካባቢው የተደራጀው የዝብ ኃይል መደበኛው ስራ እንዲገባ ማጠናከር፣ በተለይም ደግሞ ክስተቶቹ በተከናወኑባቸው ከተሞች ላይ ሰፋ ያለ ምርመራ ለማድረግ ትርነ ዝግጅቶችን ጨርሰን ኦሪንቴሽን ተሰጥቶ ውይይቶች ተደርጓል። እየተሻሻለ እየተሻሻለ የሄዳል ብዬ አምናለሁ። በሂደት ግን እንዲሻሻል ከክልሎችም ጋር ተነጋግረናል። ክልሎችም እየሰሩበት ነው ያሉት። የኢትዮጵያ የጤና ሚኒስቴር የኮሚኒኬሽን ኃላፊ የሆኑት ዶክተር ተገኔ ረጋሳ ሲያጠቃልሉም ሰሞኑን ከነበረው ሁኔታ አንጻር የኮሮና ቫይረስ በመጪዎቹ ሳምንታት ውስጥ ሊጨምር እንደሚችል ገልጸው ህብረተሰቡ ሳይዘናጋ ራሱ እንዲጠብቅና እንዲጠነቀቅ አጽንኦት ሰጥተው አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ